የባህል መድረክ የአደይ አበባ ውበቱ የአዲስ ዓመት ድምቀቱ የአዲስ ዘመን ንጋት አዲስ ጮራ አዲስ ፍካት! አየው ተስፋ ሲለመልም በአዲስ ቅኝት አምሮ ሲያብብ ተበትኖ የኖረውን እያቀፈ ሲሰበስብ የወደቀው የኢትዮጵያ ስም ሲነግስ አየው ከፍ ብሎ ውዱ ሰንደቅ ዓላማችን ሲውለበለብ ተስተካክሎ! ማየት ቻልኩኝ በዘመኔ የተጣላው ሲተቃቀፍ የእምነት ቤቴ መሠረቴ በታላቅ ክብር ታሪክ ሲገዝፍ ኢትዮጵያዊ መሪ ሰጠን በኢትዮጵያዊነት የታነጸ የአምላክን ስም የሚጠራ አንድነትን ያሰረጸ ለ30 ዓመት ሦስት ጉዳይ ፍትሕ፣ ፍቅር ለተጠማ ሰብአዊ መብት ዜግነቱን በአገሩ ላይ ለተቀማ አይዞ የሚል ሐኪም መጣ። ትንሣኤዋን ለናፈቁ በእኩልነት ሁሉን የሚያይ አገር ፈዋሽ ያገርንቁ ይህ ነው እንጂ አዲስ ዓመት ይህ ነው እንጂ ልዩ ዘመን የኢትዮጵያ ክብር ተመልሶ በአዲስ ምዕራፍ ሲያስደምመን ያዝልቅልን ያስምርልን የጽናት የፈውስ ያድርግልን። እንቁጣጣሽ አዲስ ዘመን በበጎ ሁሉ ይደምረን። እውነትም አዲስ ዘመን በሚል በቴዎድሮስ አበበ የተጻፈው ግጥም በኢሜይል የደረሰን ልክ መስከረም 1 2011 ከአንድ የዲደብልዩ ተከታታይ ነው። እናመሰግናለን። እንኳን ለአዲሱ 2011 የኢትዮጵያ አዲስ ዓመት አደረሳችሁ አድማጮች። ኪነ ጥበብ የሰው ልጅ ሁለንተናውን የሚነድፍበት ስሜቱንና አመለካከቱን የሚቀርጽበት ዘርፍ መሆኑን ምሁራን ይናገራሉ። ከኪነ ጥበብ ዘርፎች ስነ ጥበብ፣ ድርሰት፣ ተውኔት፣ ሙዚቃ፣ ስነ ቅርስ፣ የፊልም ጥበብ ስነ ግጥምን ያካተተ ሲሆን የተለያዩ ነጥቦችና ከተለያዩ ሙያዎችና ክህሎቶች በመወሰድ የሚበለጽቅ ዘርፍም ነው። ኪነ ጥበብ ከባህልና ከፍልስፍና ጋር ያለው ቁርኝት እጅጉን የጠበቀ መሆኑም እሙን ነው። ኪነ ጥበብ በታሪክ በአስተዳደር ሪዕዮተ ዓለም መለዋወጥ የሰው ልጆች የእውቀት ደረጃ መሻሻልና መበልጸግ አትኩሮቱንና አገልግሎቱ እንዲሁም እይታው ተለዋዋጭ መሆኑንም ምሁራን ይናገራሉ። የዛሬው መሰናዷችን ወደ ጎንደር ከተማ ይወስደናል። አቦል ጥበብ የግጥም ስብስብ አባላት ከየዕለት ሙያቸው ጎን ለጎን ወጣትን በማሰባሰብ በተለይ በስነ ጽሁፉ ዘርፍ የሚያደርጉትን አስተዋጽኦ እናያለን። መልካም ቆይታ። በጎንደር ከተማ የሚኖሩ ወጣቶች ናቸው። የከፍተኛ ትምህርታቸውን አጠናቀው በጋዜጠኝነት በምህንድስና እንዲሁም በጠበቃና ሕግ አማካሪነት ሙያ በማገልገል ላይ ይገኛሉ። በትርፍ ጊዜያቸው ደግሞ በከተማዋ በሚገኙ የተለያዩ ኪነ ጥበባዊ መድረኮች ላይ ተሳታፊ ናቸው። የዛሬ ሶስት ዓመት ገደማ አቦል ጥበብ በሚል ርዕስ የጀመሩት የግጥም መድረክ ምሽት የከተማዋን የሥነ ግጥምና የሥነ ጽሑፍ አፍቃሪ በየወሩ አንድ ጊዜ ማሰባሰብን ጀምሯል። ወጣት ፍቅር አዲስ ዘውዱ አቦል ጥበብን ከመሠረቱት ወጣቶች መካከል አንዷ ስትሆን የአማራ መገናኛ ብዙሀን የእንግሊዝኛ ክፍል ጋዜጠኛ ሆና በማገልገል ላይ ትገኛለች። አቦል ጥበብ ከተመሠረተ ሶስት ዓመት አለፈው? ግንቦት አካባቢ ሶስተኛ ዓመታችንን አክብረናል። ወር በገባ የመጀመሪያው አርብ ነው የምናከብረው። ሁልጊዜ ስብስባችን በጣም የተለያየ ነው። አንዳንዶች እኔ ለምሳሌ ጋዜጠኛ ነኝ፣ መክት ጠበቃ ነው፣ ሰሎሜ ኢንጂነር ነች። ለመኖር የምንሰራው የተለያየ ስራ አለ። ሁላችንም የተለያየ የሙያ ዘርፍ ላይ የተሰማራን ሰዎች ነን። ግጥም ነው የሰበሰበን ወይም ደግሞ ጥበብ ነው የሰበሰበን እና አቡል ማለት የመጀመሪያ ማለት ነው። የመጀመሪያ ደግሞ ያል ነው። ከዛ ቀደም የትኛውን መድረክ ላይ ተሰርተው የማያውቁ ስራዎችን ነው የምናቀርበው ማለት ነው። ያልተለመዱ ወይም ደግሞ ለዛ መድረክ ብቻ ተብለው የሚሰሩ የጎንደር አካባቢን ባህል ኪነ ጥበብ ለመጠበቅ ሰውም ደግሞ የሚያስበውን ነገር አስተሳሰቡን፣ አመለካከቱን፣ ባህሉን ለትውልዱ የሚያሻግርበት መድረክ እንዲኖር ነው መጀመሪያ የተሰባሰብ ነው። እሱን እያስቀጠልን እስካሁን ድረስ አለን። አዳዲስ ልጆች ይመጣሉ፣ መድረክ ይለምዳሉ። እንዴት እንደሚጻፍ ከድሮዎቹ ልምድ እየወሰዱ እራሳቸውን በክዕሎት የሚያዳብሩበት መድረክ ነው። ወደፊት ደግሞ ስብስቦችን በመጽሐፍም በሲዲም የመስራት ሀሳብ አለን። የተለያዩ መጽሐፎችን እናስመርቃለን። ይሄንን ነው እስካሁን ድረስ እየሰራን ያለ ነው። በጎንደር ከተማ የስነ ጽሁፍ ዝንባሌ ያላቸው ወጣቶች ተሰባስበው ትርፍ ጊዜያቸውን ስነ ግጥሞቻቸውን ለሌሎች ለማካፈል የሌሎችንም ክህሎት ለማየት የተለያየ መጠሪያን ይዘው በግጥም ምሽት መድረክ ማሳለፍ ከጀመሩ ከአስር አመት በላይ እንደሆነ የሚናገረው ወጣት መክት ካሳሁን ነው። ወጣት መክትን እንደሚለው ገና ተማሪ ሳለ ጀምሮ በግጥም ስብስብ ምሽት እንዲሁም በሌሎች የስነ ጽሁፍ ዝግጅቶች ላይ ተሳታፊ ነበር። በአሁኑ ሰዓት በጥብቅናና በህግ አማካሪነት ሙያ የሚተዳደረው ወጣት ካሳሁን ከአቦል ጥበብ ምሽት መስራቾች አንዱ ነው። የስነጽሁፍ ጢሙ የረጅም አመት ነው። አስር አመት በላይ ምናምን የቆየ ነው። የተለያዩ ስሞች ነበሩት። ከመጀመሪያ ዝክረ ብዕር የሚል ስም ነበረው። ከዛ ያው በተለያዩ ጊዜ ከልከላ ሲደረግብን ስማችንን እየቀየርን እንደ አዲስ እንደ አዲስ እየቀየርን ነው እንትን ያለው አሁን ያለ ነው። ዝክረ ብዕር ከሚለው ወደ አቦል ጥበብ ወደሚል ተቀይሮ የጥበብ ፕሮግራም ነው። ወረሃብ የጥበብ ፕሮግራም ነው እና በዛ ስያሜ የጀመር ነው። ስንጀምረው ሶስት ነበርን ያው እንደ ማቋቋም። ያ ማለት ግን የሶስታችን ብቻ ነው ማለት ከሆን ብዙ ተሳታፊዎች የዘወትር ቤተሰቦች አሉበት ቲም ነው። ረጅም አመት ያሳልፋል ያው ዋነኛ ዓላማው መድረኩን እያጡ ያው ችሎታቸውን ይዘው ቤት የተቀመጡትን ሰዎች ለማበረታታት እየጠፋ ያለውን ወይም እየደከመ የመጣውን የስነ ጽሑፍ የጥበብ ጉዞ ከፍ ለማድረግ በሚል ነው ያቋቋም ነው ከዚያም ውጭ ደግሞ እንግዲህ እንደመተንፈሻም ነው። ብዙ ጊዜ መናገር ነጻነቱ በሌለበት በቅኔ በቃ በስነ ቃል አዋዝተሽ ያው መናገር የምንፈልገውን ነገር የምናስተላልፍበት መድረክ ነው የነበረው እና በዛም የተቋቋመው። ስማችሁን ለብዙ ጊዜ እንደቀያየራችሁ ነግረ ኛልና ችግር ነበረበት የቀያየራችሁበት ምክንያት? አዎ፣ ያው በተለያዩ ጊዜያቶች ወቅታዊ በሆኑ ሁኔታዎች ቲማችን እንትን ይላል የምናቀርባቸው ይዞ ነገሮችም እንዲሁ ብዙ አቅጣጫ የሚተረጎሙ ፖለቲካዊ ይዘትም ያላቸውም ስለሆኑ ብዙ ጊዜ ተጽዕኖዎች ደርሱ ነበር። በሱ ምክንያት ነው ስሙን የቀያየር ነው። አሁን ላይ ገና ስለሆነ ክረምት ላይ አቋርጠን ነበር። በተለይ አስቸኳይ ጊዜያዎች በነበረባቸው ጊዜያቶች ከኮማንድ ፖስት ፈቃድ በማውጣት ብቻ ስለሆነ ዝግጅቶች ማቅረብ ያለብን እንዳናቀርብም የተለያዩ ክልከላዎች ደርሰውብናል፣ በደብዳቤም በቃልም። ያው ብዙ ጊዜ እንደምታውቂ የሰዓት ነገር ከችግር ከፕሮብለም የሆነ ነገር የሚጽፈው ካለው ነባራዊ ሁኔታ አንጻር ኖቲኬን ጽሁፎች አይጻፉም፣ በሚል አታወድሱንም፣ በሚል ያው ተመስተቃፉ በዛ ምክንያት ነው። ያው አሁን በጥሩ ሁኔታ እንቀጥላለን ብለን እናስባለን። አሁን በነፃነት መጽሐፎች ማሳተም የሚቻልበት ተፈጠረ ስለሆነ ከዛ አንጻር ነው። ሌላው ያው የማሳተም አቅሙ የሌላቸውን ሰዎች ለእያንዳንዳቸው እንኳ መጽሐፍ ባናሳትምላቸው፣ ኮሌክሽን የሆነ ስራ ወይም ደግሞ የብዙዎችን ስራ የያዘ የምትመድ ብሎችን እንዲያሳትሙ ከትችት ጀምሮ ስራዎቻቸውን ከመ ከማረም እስከ ማሳተሚያ ድጋፍ እስከማድረግ ድረስ ያው በግል እናረጋለን ማለት ነው። አቦል ጥበብ በኪነ ጥበብ ዝግጅቱ ላይ በተቻለ መጠን ባህላዊ ክንዋኔን ያሟላ እንዲሆን ከአልባሳት ጀምሮ ክትትል የሚያደርግ ስብስብ ነው። ለከተማዋም አስተዋጽኦ አበርክቷል። ያው ሌላው ያው ባህል ባህላዊ ነገሮችን እንትን እንላለን። አቦል ከስሙም አንጻር ሀገራዊ ይዘት ያለው ስለሆነ ሀገርኛ የሆነ ቃና ስለሆነ በፕሮግራማችን ላይ ያው የባህል ልብሶች እንዲለበሱ እንመክራለን። አቀራረቦች ሀገረኛ ይዘት ያላቸው ፕሮግራሞች ናቸው በአብዛኛው የሚቀርቡት እና ከዚህ አንጻር ያው ለከተማውም፣ እንዲሁም ለአካባቢው ሰው ጥሩ መነቃቃትን የፈጠረ ነው። በነበረው የለውጥ ሂደት ይዘን በትግሉ ሰዓትም የራሱ የሆነ አስተዋጽኦ የነበረው ቲም ነው ማለት። ቀጥተኛ ባልሆነ መንገድ የሚያነሳሱ ለለውጥ የሚገፋፍ ብዙ ስራዎች ይቀርቡበት የነበረ መድረክ ነው። አሁንም እኛ እንግዲህ ስራ አሁን አድርሰነዋል፣ አንጥሰነዋል ከዚህ በኋላ እንግዲህ ተረካቢም ካለ ለሌሎች እንዲሁም እያስረከብን ይህን ይስነሳል ነው የግጥም ስብስቡን የሚመሩት ሰዎች በስራ ምክንያት አካባቢውን ለቀው ሲሄዱ ስብስቡን የሚመራው እያጣ መቋረጡም ሆነ ለስም መቀያየሩ ሌላ ምክንያት እንደሆነ ጋዜጠኛ ፍቅር አዲስ ገልጻለች። የግጥም ስብስቡ አደረጃጀት ጠንካራ ባለመሆኑ የስነ ጥበባዊው መድረክ መሸጋገሪያ ድልድይ ስላልነበረው ቅብብሎሹ ተቆራርጧል። ሌላ አዲስ መስራች መጥቶ እስኪመሰርተው ለተ በተደጋጋሚ ጊዜ ተቋርጦ መቆየቱን ማከላለች። ጥበብ ለአንድ ማህበረሰብ እንደ አእምሮ ማገናዘቢያ እንደ ዓይን መመልከቻ መሆኑንም ተናግራለች። ጥበብ እንግዲህ እይታ ማለት ነው ለእኔ። በመልካም መንገድ ደግሞ ስንተረጉመው የአንድ ማህበረሰብ ፍልስፍና፣ አስተሳሰብ፣ እውቀትና ክህሎች ለሰው የምታሳይበት የማህበረሰቡን ደግሞ ሕጸጽ የምትነቅሽበት ከቻልሽ እና የዛ ከፍታ ካለ ማለት ነው ጥሩ ጥሩ ደግሞ ባህሎቹን እሴቶቹን ደግሞ የምታስተዋውቂበት ይበል ይቀጥል የምንልበት ማለት ነው። አሰራሮቹ አልመቼን ሲሉ ደግሞ ማህበረሰቡን የሚጎዱ ነገሮች ደግሞ ሲፈጸሙ፣ አይ እንደዚህ አይደረግም የምንልበት መሳሪያ ነው ብዬ ነው የማስበው። ጋዜጠኛ ፍቅር አዲስ፣ ኪነ ጥበብ ለማህበረሰብ ቁልፍ መሳሪያ እስከሆነ ድረስ ክህሎት ያላቸው ሴቶች በተሳትፎ እንዲሁም በታዳሚነት ቢገኙ ከቤተሰብ ጀምሮ ለአካባቢያቸው ብሎም ለሀገር ከፍተኛ ጥቅምን ሊያስገኙ እንደሚችሉ ገልጻለች። እንደ ወጣቷ ጋዜጠኛ በዚህ የኪነ ጥበብ ስብስብ ውስጥ ተሳታፊ ሴቶችም ሆነ ከዝግጅቱ ታዳሚዎች መካከል በጣም ጥቂቶቹ ብቻ ሴቶች መሆናቸውን ተናግራለች። ይህ የሆነው ደግሞ ከቆየ ልማድ አሊያም ከአጉል ባህል የመጣ ነው። ያው ይሄ ብዙ ጥናት የሚያስፈልገው ይመስለኛል፣ ግን በእኔ አመለካከት አስተዳደጋችን በራሱ ወደ ውጭ የሚጋብዝ ስላልሆነ ወደ ቤት ውስጥ ነው እንጂ ወደ ውጭ የምናይበት ምንም አይነት ምንድን ነው የሚባለው ሲስተም የለም እና ወጣ ወጣም ስትይ እንደው ከባህል እንደወጣሽ ነው የሚታየው። እንዶች ልጅ ተንቀለቀለች ምንድን ነው እንደ ሴት አርፋ አትቀመጥም ነው የምትባየው። እና ያው ማህበረሰቡ ባሳደገን መንገድ ነው ሪስፖንድ የምናደርገው እና ለዛ ይመስለኛል ወደዚህ የምማይመጡት እንጂ የእውቀት የአቅም ችግር ያለባቸው አይመስለኝም። ወደ ውጭ የመውጣት ነው እና የአስተዳደጋችን፣ የመጣንበት የሶሻል ስትራክቸር፣ እሱ ያመጣው ተጽዕኖ ይመስለኛል። ወደ አዲስ አበባ ትሄዳላችሁ? እንደው ራሳችሁን ለማስተዋወቅ የዘረጋችሁት ድልድይ አለ? በዚሁ በጥበቡ መንገድ አዲስ አበባ ለመሄድ እንኳን አላሰብንም። ግን እድሎቹ አሉ። መሄድ ብንፈልግ ጥሪዎች ይደርሱናል፣ ግብዣዎች ይደርሱናል። መጥታችሁ እኛ ጋ ስሩ የሚሉን ሰዎች አሉ። ግን ያው ጥበቡን እንደ ስራ አርጎ ያለመያዝ ነገር አለ አደለ? እኔ አሁን ለምሳሌ ስራ ገበታ ላይ ሆኜ የኛውን እንደ ትርፍ ነገር ነው የምሰራው፣ ወይም ደግሞ እንደ ወልፍሽ ነው የምትሰሪው እና ትተሽ ወደ ሌላ ቦታ ሄደሽ ጥበቡን ምናምን መቀጠል በጣም ይከብዳል። እና ወደ ሌላ ቦታ የመሄድ እቅድ የለንም። ያው ተሰባስበን እዚህ ያለውን ነገር ማስቀጠል ላይ ነው እየሰራን ያለነው አሁን በሸኝነው በ2010 ዓመት ይሆናል ብለን ያላሰብነውን የለውጥ ጭላንጭል አይተን አዲሱን 2010 ዓመት ተቀብለናል፣ ያለችው ወጣት ፍቅር አዲስ ኢትዮጵያ ላይ የነፈሰው የአንድነት የለውጥ ነፋስ ወደ ኋላም ወደፊትም የመሄድ አሊያም የመቀልበስ እድል አለውና የኪነ ጥበብ ሰዎች ለአንድነት፣ ለፍቅር ብሎም ለአንድ ኢትዮጵያ መስራት እንዳለባቸው ተናግራለች። ያው 2010 በጣም ብዙ ለውጥ የሚመስሉ ነፋሶች ያየንበት እንግዲህ ወደፊት ነው የምንወስነው እሱን ኢትዮጵያን ወይ ወደፊት ወይ ወደ ኋላ የሚወስዳት በጣም ወሳኝ ቦታ ላይ እየተቀመጥንበት ጊዜ ይመስለኛል። የአንድነት ነፋሱ እንዳለ ሆኖ ከዛ ደግሞ በጣም አስጊ የሆኑ እየሄድንባቸው ያሉት ነገሮች የሚያስፈሩበት ሁኔታ ላይ ነው ያለው። ለዚህ ደግሞ የጥበብ ሰው እንደ መፍትሄ የመፍትሄ ሀሳብ ማምጣት መጀመር አለበት። ለአንድነቱ ለፍቅሩ፣ ለተሻለው ነገር መስራት አለብን ብዬ ነው የማስበው። ግን ያው እንግዲህ አዲስ ዓመት ሲመጣ አዲስ ነገር አይደለም የሚጠበቀው፣ አዲስ ነገር እናያለን ብዬ አስባለሁኝ። ወይ የተረጋጋ ዓመት እንዲሆንልን ነው ማስበው፣ እንደሚሆንልን ነው ማስበው። በመጨረሻ ፍቅር፣ አዲስ ሳልጠይቅሽ የማላልፈው ነገር አዲስ ዓመት እንዴት አለፈ? ጎንደር ከተማ አዲስ ዓመትን እንዴት ነው የተቀበለችው? እንደምታው ምን ይመስል ነበር? ያው ጎንደር እንደሚታወቀው በጣም ብዙ የጎንደር ተወላጆች ከሀገር ውጭ ነው የሚኖሩት እና በዚህ ዓመት በጣም ብዙ ሰዎች ከውጭ ሀገር መጥተዋል ለበዓሉ ለአዲሱ ዓመት በጣም ደማቅ ነበረ። ሰውም በምንድነው በተለየ ሁኔታ ነበረ ያከበረው ብዬ ማሰብ እችላለሁ። አዝማሪ ቤቶቹ በጣም ደማቅ ነበሩ። ከተማው ግርግሩ ሞቆ ነበረ፣ ገበያው ደምቆ ነበረ። በዓል በዓል ይመስላል እና በጣም ሞቆ ነበረ የተከበረው። 在的。<music> አቦል ጥበብ በአዲሱ 2011 ዓመት ነገ አርብ መስከረም አራት ከቀኑ 10 ሰዓት ተኩል ጎንደር ከተማ ቆባ ስጥል የባህል አዳራሽ ደማቅ ዝግጅቱን ይዞ የጥበብ አፍቃሪውን እንደሚጠብቅ አዘጋጆቹ ወጣቶች ተናግረዋል። ቃለ ምልልስ የሰጡኝን በጎንደር ከተማ የአቦል ጥበብ መድረክ አዘጋጆችን እያመሰገንኩ በድጋሚ ለመላ ኢትዮጵያውያን መልካም አዲስ ዓመትን እየተመኘሁ ሰናበታለሁ። አዜብ ታደሰ ነኝ። ጤና ይስጥልኝ።